ቪየና ኦስትሪያ ላይ የልዕለ ሀያሉ አሜሪካን ተደራዳሪዎች ከሩሲያ፣ ፈረንሳይ፣ ቻይና ታላቋ ብሪታንያ ጀርመንና የአውሮፓ የአውሮጳ ህብረት አቻዎቻቸው ጋር ያደረጉትን የኢራን የኑክሌየር መርሃ ግብር ስምምነት ሲያጠናቅቁ ከፊታቸው ላይ ታላቅ ፈገግታ ታይቶ ነበር። ስምምነቱ በመፈንቅለ መንግስት ሙከራ እገታ ሽብርተኝነትና ማዕቀብ ቅርቃር ውስጥ የገባውን የአሜሪካና የኢራን የሁለትዮሽ ግንኙነት ወደ አዲስ ጎዳና ሊወስድ ይችላል ተብሎለታል። ኢራንን ከኑክሌየር ጦር መሳሪያ ባለቤትነት የሚከለክለው ይህ ስምምነት ፕሬዚዳንት ባራክ ኦባማ በስልጣን ዘመናቸው ካከናወኗቸው ስኬታማ የዲፕሎማሲ ስራ ስራዎች አንዱ ቢባልም ከትችት አላመለጠም። የባራክ ኦባማ ተቀናቃኝ የሪፐብሊካን ፓርቲ አባላትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀዳሚ ናቸው። ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ስምምነት ታላቅ ታሪካዊ ስህተት ነው። የኢራን እስላማዊ ወታደራዊ መንግስት የተጣሉበት ማዕቀቦች ሁሉ ስለሚነሱ የኒውክሌር ጦር መሳሪያ ባለቤት መሆን ይችላል። ከዚህ በተጨማሪ የሚያገኘው በአንድ መቶ ቢሊዮን የሚቆጠር ዶላር ሽብርተኝነቱንና ትንኮሳውን አጠናክሮ እንዲቀጥል ያደርጋል። ከስምምነቱ መፈረም በኋላ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቺዎች የመጫወቻ ካርዳቸውን ተነጠቁ ሲሉ ተናግረዋል። ኔታንያሁና የሪፐብሊካን ፓርቲ አባላት ግን ባገኙት አጋጣሚ ሁሉ ስምምነቱን ከማጣጣል ወደኋላ አላሉም። የሪፐብሊካን ፓርቲ አባልና የአሜሪካን ህግ መወሰኛ ምክር ቤት አፈ ጉባኤ ጆን ቤነር ስምምነቱ አደገኛ ላሉት የኢራን መንግስት የኒኩሌየር ጦር መሳሪያ ባለቤት ሊያደርግ የሚችል በቢሊዮን የሚቆጠር ዶላር የሚሰጥ ሲሉ ተችተዋል። አሜሪካና አምስቱ ሀያላን ሀገራት ከኢራን ጋር ለመስራት በመወሰናቸው ኔታንያሁ ከወደ ሳዑዲ አረቢያ፣ ዮርዳኖስና የባህረ ሰላጤው ሀገራት ያልተገመተ አጋርነት አግኝተዋል እየተባለ ነው። ይህ ከሆነ የአረቦችና አይሁዳውያን አጋርነት ይህ በታሪክ የመጀመሪያ ሳይሆን አይቀርም። የባህረ ሰላጤው ሀገራት ኢራን የተጣሉባት ማዕቀቦች ሲነሱላት በሶሪያ ኢራቅና የመን የምታደርገውን ጣልቃ ገብነት ታጠናክራለች የሚል ስጋት አላቸው ተብሏል። የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ግን ከእስራኤሉ ጠቅላይ ሚኒስትር የሚሆን ከባህረ ሰላጤው ሀገራት በተቃራኒ ስምምነቱ በቀጠናው ሰላም ያሰፍናል የሚል እምነት አላቸው። በዚህ ድርድር ውስጥ ለአስር ዓመታት እንደዘለቀ ሰው መካከለኛው ምስራቅንና መላውን አለም የበለጠ የሚያረጋጋ ስምምነት ላይ በመድረሳችን ደስተኛ ነኝ። ፕሬዚዳንት ባራክ ኦባማ ስምምነቱን በአሜሪካ የሕግ መወሰኛ ምክር ቤት አቅርበው መጽደቅ ይኖርበታል። ፕሬዚደንቱ ገና ካሁኑ ስምምነቱ በሪፐብሊካኖች ዘንድ ተቀባይነት እንዳገኝላቸው ማግባባት ጀምረዋል። ፕሬዚዳንቱ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ በዚህ ስምምነት ዋነኛ ትኩረታቸው ኢራን የኑክሌር የጦር መሳሪያ እንዳይኖራት ማድረግ መሆኑን ተናግረዋል። በዚህ ስምምነት መሰረት ኢራን የተጣሉባት ማዕቀቦች በሂደት የሚነሱላት ይሆናል። በተለይ በስምምነቱ የቀረቡትን መሰረታዊ መርሆዎች ካከበረች በኃይልና የገንዘብ ተቋሞቿ ላይ የተጣሉት ማዕቀቦች በዚህ ዓመት ሊነሱ ይችላሉ። ኢራን የተስማማችባቸውን ነጥቦች ከጣሰች ግን ማዕቀቦቹ መመለሳቸው አይቀርም። አገሪቱ ከአቶሚ ጋር የተገናኙ ተተኳሾቹ የሚሆን ፈንጂዎች ማምረት ባይፈቀድላትም ቴክኖሎጂውን በአነስተኛ መጠን ለሰላማዊ ግልጋሎት የምትጠቀምበት ዕድል ይኖራል ተብሏል። ኢራናውያን ለድጋፍ አደባባይ የወጡለትን ስምምነት ፕሬዚዳንቱ ሐሰን ሩሃኒ ለአገሪቱ የአዲስ ምዕራፍ ብስራት ብለውታል። ፕሬዚዳንቱ አገራቸው ከምዕራባውያን ልዕላ ሀያላን ጋር የተፈራረመችው ስምምነት ለዓመታት የዘለቀውን ኢ ፍትሃዊነት፣ ስህተትና ውንጀላ ያስቀራል ብለዋል። ሐሰን ሩሃኒ ስምምነቱን ሁለቱም ወገኖች ተግባራዊ ሊያደርጉት እንደሚገባም አሳስበዋል። ይህ የሁለትዮሽ ስምምነት ነው። በዚህ መሠረት ወደ መጨረሻው ስምምነት ተሸጋግረናል። የስምምነቱ አተገባበር ከሁለቱም ወገን ነው። እነሱ ለስምምነቱ ታማኝ ከሆኑ እኛም ለተግባራዊነቱ ቁርጠኛ እንሆናለን።